ስፖርት ጤና ይስጥልኝ አድማጮች፣ እንደምንሰንብታችኋል። በጀርመን ቡንደስሊጋ አያሉ ባያ ሚንሽን ለአራተኛ ጊዜ ዋንጫውን ለማንሳት እየገሰገሰ ነው። በእንግሊዝ ፕሪምየር ሊግ ሊቨርፑል ኖርዊችን በሜዳው እስከ መጨረሻው ተናንቆ ነጥብ ነጥቆ ተመልሷል። አርሰናል እታች በሚዋዥቀው ቼልሲ ጉዶኗል። በስፔን ላሊጋ ሪያል ማድሪድ ነጥብ ጥሏል። መሪው ባርሴሎና በጠበበ የግብ ልዩነት አሸንፏል። የኢትዮጵያ ብሔራዊ የእግር ኳስ ቡድን ለቻን የአፍሪቃ ዋንጫ ውድድር የሩብ ፍጻሜ ጥሎ ማለፍ ዛሬ ከአንጎላ ጋር ወሳኝ ጫዋታ አከናውኗል። የቡድኑ አቋምና የወደፊት ተስፋ በስፖርት ጋዜጠኛ ትንታኔ ተሰጥቶበታል። በአውስትራሊያ የሜዳ ቴኒስ ውድድር ብሪታንያ ከ32 ዓመታት ወዲህ በዮዋና ኮንታ ለሩብ ፍጻሜ ደርሳለች። አብራችሁን ቆዩ። በእንግሊዝ ፕሪምየር ሊግ ሊቨርፑል ቅዳሜ ዕለት እስከ መጨረሻዋ ደቂቃ ድረስ በመፋለም ኖርዊች ሲቲን በሜዳው አምስት ለአራት አሸንፉታል። ለጀርመናዊው አሰልጣኝ የርገን ክሎፕ በጎርጎሪዮሱ አዲስ ዓመት የመጀመሪያው ድል ሆኖ ተመዝግቦላቸዋል። በባከነ ሰዓት አምስተኛው ደቂቃ ላይ በተቆጠረ ግብ ለድል የበቃው ሊቨርፑል አሰልጣኝ ከአይናቸው የማይለየው መነጽራቸው በስተ መጨረሻ ተሰብሯል። ለነገሩ ሁለት መነጽሮች ነው ያሉኝ ያሉት አሰልጣኝ ሆኖም ሲሉ ቀጠሉ ሆኖም መነጽርን ያለ መነጽር መፈለግ ትንሽ ያስቸግራል ሲሉ በቀልድ መልክ ደስታቸውን ገልጧል። ላይስተር ሲቲ ስቶክ ሲቲን ሶስት ለባዶ በማሸነፍ የመሪነቱን ቦታ ካርሰናል ዳግም ተረክቧል። 47 ነጥብ አለው። ማንቸስተር ዩናይትድ በሳውሳምፕተን 1 ለ0 ተሸንፏል። ዋትፎርድ ኒውካስልን 2 ለ1 ድል አድርጓል። ዌስት ብሮሚች ከአስቶን ቪላ 0 ለ0፣ ሰንደርላንድ ከበርንማውስ አንድ እኩል፣ እንዲሁም ዌስትሃም ዩናይትድ ከማንቸስተር ሲቲ ጋር 2 ለ2 ተለያይቷል። ነጥብ የተጋራው ማንቸስተር ሲቲ በ44 ነጥብ ሁለተኛ ነው። በአስር ተጫዋቾች ለመጫወት የተገደደው አርሰናል ትናንት በሜዳው በቸልሲ አንድ ለባዶ ድል በመደረጉ ከአንደኛ ደረጃ ወደ ሶስተኛ ወርዷል። ከማንቸስተር ሲቲ ጋር የሚለያየው ግን በግብ ክፍያ ብቻ ነው። ከዋንጫ ሽሚያው መራቃቸው ገና ድሮ የተረጋገጠላቸው ቸልሲዎች አሰልጣኝ ጆሴ ሞሪኖን ካሰናበቱ በኋላ በሰባት ጨዋታዎች አልተሸነፉም። በ28 ነጥብ 13ኛ ደረጃ ላይ ይገኛሉ። ስዋንሲ ትናንት ኤቨርተንን 2 ለ1 አሸንፏል። በጀርመን ቡንደስሊጋ ኃያሉ ባየር ሚውንሽን አርብ ዕለት ሌቫንዶቭስኪ ባስቆጠራቸው ግቦች ሃምቡርግን ሁለት ለአንድ በመርታት የቡንደስሊጋውን ዋንጫ በተከታታይ ለአራት ዓመታት በመውሰድ የመጀመሪያው ቡድን ለመሆን ግስጋሴውን ቀጥሏል። 41 ነጥብ ይዞ የሚከተለው ቦሩሲያ ዶርትሙንድን በ8 ነጥብ ርቆታል። ቦሩሲያ ዶርትሙንድ ከትናንት በስቲያ ቦሩሲያ ሚውንሽን ግላድ ባህን 3 ለ1 ሸኝቶታል። ሦስተኛ ደረጃ ላይ የሚገኘው ሄርታ ቤርሊን ባየር ሚንሽን ላይ ለመድረስ 16 ነጥቦች ይቀሩታል። ለመድረስ የሚደረገው ሩጫ ግን የህልም ነው። ወደ ቡንደስ ሊጋው ያደገው ዳርምሽታት ቅዳሜ ዕለት ሃኖቨርን ሁለት ለአንድ ረቷል። ዳርምሽታትን ተከትሎ ወደ ቡንደስ ሊጋው ዘንድሮ የገባው ኢንግሎሽታትም ድል ቀንቶታል። ማይንስን አንድ ለምንም ለማሸነፍ ችሏል። ኮሎኝ በሽቱትጋርት 3 ለ1 ድል ተነስቷል። ሄርታ ካውስቡርግ ያለምንም ግብ ሲለያዩ ሆፍንሃይም እና ሌቨርኩሰን አንድ እኩል ወጥቷል። ትናንት ቬርደር ብሬመን እና አይንትራክት ፍራንክፉርት ድል ቀንቷቸዋል። ብሬመን ሻልከን 3 ለአንድ አይንትራክት ፍራንክፉርት ቮልስቡርግን 3 ለሁለት ማሸነፍ ችሏል። በስፔን ላ ሊጋ ባርሴሎና ግስጋሴውን ቀጥሏል። አንድ ተስተካካይ ጨዋታ እየቀረው ቅዳሜ ዕለት ማላጋን ሁለት ለአንድ በማሸነፍ ነጥቡን 48 አድርሷል። አትሌቲኮ ማድሪድ በግብ ልዩነት ባርሴሎናን ይከተላል። ከሴቪላ ጋር ትናንት ያደረገው ጨዋታ ያለምንም ግብ ተጠናቋል። ትናንት ከቤቲስ ጋር አንድ እኩል በመውጣት ነጥብ የተጋራው ሪያል ማድሪድ 44 ነጥብ ይዞ ሦስተኛ ነው። ዲፖርቲቮ ላኮሩኛ ከቫሌንሺያ ጋር አንድ እኩል ሲወጣ አትሌቲኮ ቢልባኦ አይበርን አምስት ለሁለት አንኮታክቷል። ዛሬ ማታ ሌቫንቴ ከላፓልማ ጋር ይፋልማል። አፍሪቃውያን የአገር ውስጥ እግር ኳስ ተጫዋቾች ብቻ በሚሳተፉበት የቻን ውድድር ወደ ሩብ ፍጻሜ ለማለፍ ዛሬ ወሳኝ ጨዋታዎች ተከናውኗል። በምድብ ለ አንድ ነጥብ ይዛ በሶስተኛ ደረጃ ላይ የምትገኘው ኢትዮጵያ በዜሮ ነጥብ ከወዲሁ መሰናበቷን ካረጋገጠችው አንጎላ ጋር ዛሬ ተጫውታለች። በስድስት ነጥብና በአምስት ንጹህ ግቦች ምድቡን የሚመራው የኮንጎ ዲሞክራሲያዊ ሪፐብሊክ ማለፉን አረጋግጧል። የኢትዮጵያ ብሔራዊ የእግር ኳስ ቡድን አቋም ምን ይመስላል? ጥንካሬና ድክመቱ እንዴት ይታያል? በአጭር ጊዜ ውስጥስ ምን መደረግ አለበት? ጨዋታዎቹ ከመጀመራቸው ከሰዓታት በፊት ጋዜጠኛ ኢብራሂም ሻፊን ቃለመጠይቅ አድርጌለት ነበር። የኢትዮጵያ ብሔራዊ ቡድን እስካሁን ያደረጋቸው ጨዋታዎች ሊጋችን የት እንዳለ አመላካች ነው ሲል ያብራራል። አሁን፣ ይህ ልጅህን የምታወዳድርበት የካሜሮን ልጅን ከኢትዮጵያ ሊግ፣ ምክንያቱም የሀገር ውስጥ ተጫዋቾች ብቻ ስለሚሳተፉ የአንጎላ ሊግን ከኢትዮጵያ ሊግ፣ የዲሞክራቲክ ኮንጎን ሊግ ከኢትዮጵያ ሊግ የምታወዳደርበት የሊግህ ጥንካሬ የቱ ጋር ነው ያለው? አመራሮቹ የቱ ጋር ነው ያለው? ሊግህን የሚመሩት ሰዎች የቱ ጋር ነው ያሉት? የምትልበት ስለዚህ፣ እንደኔ እምነት የኢትዮጵያ እግር ኳስ በኮንጎ ሶስት ጎል ይገባበት፣ በካሜሮን ጋር አይን የሚገቡ ሁለት ሙከራዎች ብቻ አድርጎ ዜሮ ለዜሮ ይወጣል። ይሄ ውጤት ጥሩ ነው አልነውም፣ እንደኔ እምነት፣ ምክንያቱም ሊጋችን የቱ ጋር እንዳለ ያሳ ያገናኛል ሁለት ተጫዋቾች ብቻ ነው የቀሩት፣ ወይ ሶስት ተጫዋቾች ብቻ ነው የቀሩት። ይህ የኢትዮጵያ ብሔራዊ ቡድን ነው የኢትዮጵያ የቻን ብሔራዊ ቡድን አይደለም። ስለዚህ ሊጋችን በጣም መውረዱ፣ ሊጋችን በጣም መድከሙ ብዙ መስራት እንዳለብን የሚጠቁም ውጤት ነው የባለፉ ሁለት ውጤት። አሁን ኢትዮጵያ ለማለፍ ያላት እድል እጅግ እጅግ የጠበበ ነው። ተሰናባቹን አንጎላን አሸንፋ የካሜሮን በኮንጎ በሰፊ ሁኔታ መሸነፍን ትጠብቃለች ኮንጎ ማለፉን ከማረጋገጡ አንጻር ካሜሮንን ማሸነፍ የሞት ሽረት ማድረግ አይጠበቅበትም። ይህ ሁኔታ የኢትዮጵያ ቡድን በድል ላይ እንዲንጠለጥል አላደረገውም ትላለ። የኢትዮጵያ ብሔራዊ ቡድን የማለፍ ተስፋው አላከተምም እንድላለን እንጂ ቁጥሮችን አስገብተን ስታሰለው የኢትዮጵያ ብሔራዊ ቡድን የማለፍ እድሉ እጅግ የጠበበም ቅድም ከጠቀስኩ በላይ ነው፣ እጅግ እጅግ በጣም የጠበበም። የኢትዮጵያ ብሔራዊ ቡድን እስካሁን ድረስ ኢላማቸው የጠበቁ ወደ ጎን የመታቸውን ኳሶች ብንቆጥር ቁጥር በጣም በጣም ትንሽ ናቸው። እነኝህ ከቁጥር አስገብተን አንጎላ ላይ በርካታ ጎሎች ከስቆጥሮ አይሉ ለመጠበቅ የዋህነት ምንድን አንድ ጎል እንኳን አስቆጥሮ ቢያሸንፍ የካሜሮን ብሔራዊ ቡድን ከሶስት ጎል በላይ አራት ለዜሮ እና ከዛ በላይ መሸነፍ አለ ኢትዮጵያ ሶስት የግብዳ ስላለባት ማለት ነው ስላለባት ማለት ነው። ይሄ ደግሞ በእግር ኳስ አንዳንድ ጊዜ አይቻልም አንልም፣ ነገር ግን ይሄ ለማይቻለው የቀረበ ነው። ስለዚህ ውጭ ቁጭ ብለን የምናስብበት የኢትዮጵያ እግር ኳስ ምንድን ነው ችግሩ? እዚህ ቻን ላይ ውጤት መምጣት ነበረ። ቻን ማለት ብቻ በቂ አይደለም። ኬንያን ማሸነፍ፣ ብሩንዲን ማሸነፍ። ኬንያና ብሩንዲን አሸንፈው ለቻን መብቃት ብቻ በቂ አይደለም። ምክንያቱም በቻን ውድድር ማጣሪያው ዞንህን ለመስገጥ ነው። የዞንህን ሀገሮች አሸንፈህ መቅረቡ ብቻ በቂ አይደለም። ከዚህ በኋላ ለቻን ውድድሮችን መቅረብ እንችላለን። ምክንያቱም እኛ የምናሳትፈው ብሔራዊ ቡድናችን የቻን ብሔራዊ ቡድናችን አይደለም። የምናሳትበው በተደጋጋሚ ንጠብበት የምንችልበት ውድድር ነው። ይህ ውድድር ሁለት ውድድር ጨዋታዎች አድርገህ ሁለት የዞንህን ሀገራትን ገጥመህ ነው እንደ ኬንያ ያሉ ሀገራት እንደውም አሁን ተጫዋቾቻቸው ወደ ውጭ ሀገር እየላኩ ነው። ልጅ መውሰድ ትችላለህ ከኬንያ ማለት ነው። ዋሊያ ማን መወስድ ትችላለህ። እነዚህ ኬንያ ተጫዋቾቿን ወደ ውጭ ሀገር ለመላኳ ማሳያ ናቸው። እንደ ኢትዮጵያ ግብጽ አይደለም የምትልቀው። እንደ ኢትዮጵያ ደቡብ አፍሪካ አይደለም የምትልቀው። እነኚህ ተቀስ ሁሉ ተጫዋቾች አውሮፓ የሚጫወቱ ናቸው። ግብትን ዋሊያ ማን ሳውዚ ምተን የሚጫወቱ አሁን በነማ ሰሚያ ፒቸርስ የሚሰለኝ እንደዚህ አይነት ተጫዋቾችን አሳረፋ ነው ኬንያ ያሸምት ነው ብሩንዲን አሸንፈን ነው እዚህ ውድድር ላይ ይመጣ ነው በብሔራዊ ቡድናችን ነው እዚህ ጋ ይመጣ ነው። ይሄ በቂ አይደለም። በቻን ውድድር እስከተሳተፍን ድረስ ኮንጎ ማሸነፍ አለብን። ምክንያቱም የኮንጎ ዋነኛ መሰረቱ የኮንጎ ደግሞ ብሔራዊ ቡድን ጥንካሬ በውጭ ሀገር ተጫዋች ላይ ተመሰረተ ነው። የካሜሮን ጥንካሬ በውጭ ሀገር ላይ ተመሰረተ ነው። የአንጎላ ጥንካሬ ውጭ ሀገር በተጫዋች ላይ ተመሰረተ ነው። በሊጋቸው ላይ ያለ እነኚህን ማሸነፍ አልቻለም። የነኝም ሊ በእኛ ብሔራዊ ቡድን ማሸነፍ አልቻለም። የሀገሩ ተጫዋች ማሸነፍ አልቻለም። እግር ኳሳችን አንድ ቦታ ክፍተት አለበት ማለት ነው። እና እዛ ላይ መስራት ያለብን ይመስለኛል አድማጮች የ የአፍሪቃ ሀገራት የእግር ኳስ ቡድኖች የሚጋጠሙበት የቻን ውድድር ላይ የኢትዮጵያ ብሔራዊ የእግር ኳስ ቡድን ያለው አቋምና የወደፊት ተስፋው ምን ይመስላል በሚል ከጋዜጠኛ ኢብራሂም ሻፊ ጋር ያደረግነው ቃለ መጠይቅ ነበር። ኢብራሂም ለሰጠ ማብራሪያ ከልብ አመሰግናለሁ። እግዜር ይስጥልኝ በጣም አመሰግናለሁ። ውድድሩ ተጠናቋል። ቀደም ሲል ማለፉን ያረጋገጠው ዲሞክራቲክ ሪፐብሊክ ኮንጎ በካሜሮን ሶስት ለአንድ ተሸንፏል። ሁለቱም ተያይዘው አልፏል። ኢትዮጵያ በአንጎላ ሁለት ለአንድ ተሸንፋለች። የስፖርት አልባሳትን በማምረት የሚታወቀው የጀርመኑ ግዙፍ ኩባንያ አዲዳስ ከአትሌቲክስ ፌዴሬሽኖች ዓለም አቀፍ ማህበር ጋር የነበረውን በሚሊዮን የሚቆጠር የማስታወቂያ ውል ማቋረጡን ይፋ አድርጓል። አዲዳስ ከማኅበሩ ጋር የነበረው 33 ሚሊዮን ዶላር የሚቆጠር የስፖንሰርነት ውል ሊያበቃ ገና ሶስት ዓመታት ይቀሩት ነበር። አዲዳስ ውሉን ያቋረጠው የአትሌቲክስ ፌዴሬሽኖች ዓለም አቀፍ ማኅበር በሰውነት አበረታች ቅሌትና ሙስና መዘፈቁ ባለፈው ሳምንት ይፋ በመሆኑ ነው። የአትሌቲክስ ማህበሩና የማስታወቂያ ሸሪኩ ዴንትሱ ውሉ በመቋረጡ 10 ሚሊዮን ዶላር ያጣሉ ተብሏል። በብሪታንያ የሜዳ ቴኒስ ታሪክ ከ32 ዓመታት ወዲህ አንዲት ተወዳዳሪ በአውስትራሊያ የሜዳ ቴኒስ ፉክክር ለሩብ ፍጻሜ ማለፍ ችላለች። ከዝነኞቹ ሴሬና ዊሊያምስ እና ማሪያ ሻራፖቫ ጋር ለሩብ ፍጻሜ ያለፈችው ዮዋና ኮንታ ትባላለች። አድማጮች የስፖርት ዘገባችን በዚሁ ይጠናቀቃል። አስተያየትና ጥቆማችሁ አይሌን የፌስቡክ ገጻችንን በመጎብኘት እንድትወያዩ እንጋብዛለን። ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።